ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ በመግለጫቸው በግድቡ የውሃ አሞላል ዙሪያ ሲደረግ የነበረው ድርድር ሱዳን ገጥሟት በነበረው ፖለቲካዊ ቀውስ ለአንድ ዓመት ቆመው መቆየቱን ገልጸዋል። ከቀናት በፊት በነበረው የውሃ ሚኒስትሮች ድርድርም የሶስቱ ሀገሮች ብሔራዊ ገለልተኛ የሳይንስና ምርምር ኮሚቴ ጉዳዩን እንዲያጠና ተስማምተን ተመልሰናል ብለዋል። ነገር ግን በግብጽ በኩል የቀረበው ፕሮፖዛል ቀድሞ ከነበረው ስምምነት ውጭ የሆነና የማንቀበለው ነው ብለዋል። አንድ ሀገር ብቻውን ፕሮፖዛል ማቅረብ ስለማይችልም ኢትዮጵያም ሱዳንን መሰል ፕሮፖዛሎችን ይዘው እንዲቀርቡና ኮሚቴው ከመስከረም 19 እስከ 22 እንዲወያይበት ከዚያም ከሁለት ቀናት በኋላ የውሃ ሚኒስትሮች እንዲወያዩበት ተስማምተናል ብለዋል። አማካይ የፍሰት መጠን ሳይቀንስ በ40 ቢሊየን በየዓመቱ የህዳሴ ግድብ የመልቀቅ ስምምነት እንዲደረስ ይፈልጋሉ። ይህ ደግሞ ተገቢ አይሆንም። በርካታ ነገሮችን በእኛም ቦታ የልማት የወደፊት የመልማት ፍላጎትንም በሱዳን በኩልም ደግሞ እንደዚሁ ያንን ያህል ውሃ ወደ ታች የማስተላለፍ ግዴታ ስለሚጥል እንደዚህ አይነት ግዴታ የሚያመላክት ልንስማማ አንችልም። ሌላው እንደ ማሳያ የሚሆነው የአስዋን ግድብ 165 ሜትር ላይ እንዲቆይ የሚል ጥያቄ ነው ያቀረቡት። ይሄ ማለት 165 ሲሆን ወደ 78 ቢሊዮን ሜትር ኪዩብ በአስዋን ሃይዳም ውስጥ ይጠራቀማል ማለት ነው። ውሃው ከዛ ሌቭል በሚወርድበት ጊዜ ህዳሴ ግድብ ተጨማሪ ውሃ እንዲለቅ የሚል አይነት ጥያቄ ነው። ይህም አይነት ጥያቄ ተገቢ አይደለም። ስለዚህ በእኛም በኩል ለዚሁ የሚመጠን ካውንተር ፕሮፖዛል ይቀርባል በ ሱዳን በኩልም እንደዚሁ ይሆናል ማለት ነው። ከግብጽ በኩል እየቀረቡ ያሉት የኦፕሬሽን ጥያቄዎች ናቸው ያሉት ሚኒስትሩ በእኛ በኩል ጉዳዩን ቴክኒካል እንጂ ፖለቲካዊ አድርገን አናይም ብለዋል። ይሁንና አልፎ አልፎ በግብጽ መገናኛ ብዙኃን የሚቀርቡ ተገቢ ያልሆኑ የመረጃ ፍሰት ነገሩን ለማቀጣጠል ያለመ ነው ብለዋል። በመግለጫቸውም ይሄ ጉዳይ የቴክኒክ ጉዳይ ነው፣ የፖለቲካ ጉዳይ አይደለም፣ ቴክኒካሊ የሚፈታ ነገር ነው። እስካሁን ድረስ የደረስንበትን መልካም ውጤቶች እንደሚባለው ምንም ውጤት አልተገኘም ሳይሆን፣ በርካታ መልካም ውጤቶች ተገኝተዋል። ኢትዮጵያ ሁልጊዜም በጥሩ ሁኔታ እነኚህ መረጃዎች ለኮንሰርን አለን ለሚሏቸው ጉዳዮች ሁሉ እየሰጠን ቆይተናል። ትራንስፓረንሲ ፈጥሯል። ከማያስፈልግ ኮንፍሊክት ውስጥ ልንወጣ ችለናል። ነገር ግን አሁን አልፎ አልፎ በግብጽ ሚዲያዎች የሚታዩ ዝም ብሎ ነገሮችን ከአውት ኦፍ ዳይመንሽን እያወጡ እስካሌት የማድረግ ነገር አለ። የሆነ ሆኖ እዚህ ያለው ሚዲያ በተመጣጣይ መልኩ ተገቢ መረጃ እያገኘ ትክክለኛውን ነገር ለአካባቢው ህብረተሰብ ማድረስ ለኢንተርናሽናል ኮሚኒቲ በዛው ልክ ማድረስ ይጠበቅበታል ማለት ነው። የቴክኒክ ኮሚቴው ግድቡ እንዴትና በስንት ዓመት ይሞላ አሞላሉ፣ በታችኛው ሀገራት ላይ የሚኖረው ተጽዕኖ ምን ይመስላል የሚሉትን ተንትኖ የሚያቀርብ ነውም ብለዋል። ይሁንና ግብጽ በግድቡ ላይ ባለሙያዎች ይኑሩ የሚለው ጥያቄዋ ተገቢነት የሌለውና የሀገሪቱን ሉዓላዊነትም የሚደፍር ነው ብለዋል። የግብጽ ኤክስፐርት አባይ ላይ ቁጭ ብሎ ሊቆጣጠር አይችልም። ያ የአንድን ሀገር ሉዓላዊነት የሚሸረሽር ተገቢ ያልሆነ አይነት አሰራር ነው። እዚህ እንዲህ ነገሮች ሪጀክት የሚደረጉ አውቶማቲካሊም ሪጀክት የደረጉ ወደፊትም የሚደረጉ ናቸው። ስለዚህ በነኚ ነው ድርድር ነው፣ ዊሽ ሊስቶች ይመጣሉ። እነኛን ዊሽ ሊስቶች እንደ ሀገር በጥንቃቄ የሀገርን ጥቅም ሙሉ በሙሉ በሚያስጠብቅ መልኩ ቁጭ ብሎ አስቦበት የሚሆኑትን መስማማት የማይሆኑትን ሪጀክት ማድረግ እና ኦልተርኔቲቭ ፕሮፖዛል ደግሞ ማቅረብ ያስፈልጋል ማለት ነው። በርካታ የሀገር ውስጥና የውጭ መገናኛ ብዙኃን በተሳተፉበት በዚህ መግለጫ አስራ አንድ የሚሆኑ ጥያቄዎች ለሚኒስትሩ ቀርበዋል። ግድቡ አሁን ያለበት ደረጃ ቢገለጽ የሚለው ከተነሱት መካከል አንዱ ነው። በርካታ ኮምፖኔንቶች ያለቁም አሉ፣ ሂደታቸው የተፋጠነም አለ፣ የበለጠ አቴንሽንም የሚፈልጉ አሉ እና አሁን ባለን ስኬጁል ሪቫይዝድ በሆነው ስኬጁል በመጪው የዝናብ ወቅት ይዘን ዲሴምበር 2020 ወይም ታህሳስ 2013 ላይ ሁለቱን ተርባይኖች የማመንጨት ስራ እንሰራለን የሚል ፕላን ነው። ሊቀድምም ይችላል፣ ወደኋላም ሊዘጋ ይችላል። ነገር ግን እስካሁን ምንም ዲቬት ያደረገ ነገር የለም፣ ዲሌ ያደረገ ነገር የለም። በዛው እስኬጁል እየሄደ ነው። በቅርቡ የግብጽ ፕሬዝዳንት ተናገሩት ስለተባለው የተጠየቁት ሚኒስትሩ ጉዳዩን ተናጋሪው ራሳቸው ወደፊት የሚያብራሩት እንደሚሆንና ኢትዮጵያውያንም በሀገራቸው አንድነት ዙሪያ ልዩነት ባለማሳየት እና አንድነታቸውን በማጠናከር ለሌሎች መጠቀሚያ ላለመሆን እንዲጥሩ ሲሉ የ የሀገሪቱ ወቅታዊ ችግር ለውጭ ጥቃት በር እንዳይከፍት አሳስበዋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጭ ነኝ ከአዲስ አበባ